የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ፣ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ። በአርሲ ዞን አስኮ ወረዳ ሶስት ሲቪሎች በታጣቂዎች ተገድሏል ሲሉ የአካባቢ ነዋሪዎች ለአሜሪካ ድምፅ ተናግረዋል። ይህንና ሌሎች ሀገራዊና ዓለም አቀፋዊ ዘገባዎችን በዛሬ ምሽት ዝግጅታችን ይዘን ወደ እናንተ ቀርበናል። በአብይ ርስና በትንታኔው መጽሄት ሰማችኋላችሁ። በኋላ ላይ ደግሞ ሰፋፊ ዘገባዎችንም ወደ እናንተ የምናደርስ ይሆናል በሁለተኛው አጋማሽ። ሰላም ጤና ይስጥልን አድማጮቻችን እንደምን አምሽታችኋል። ዛሬ ነሐሴ 10 2016 ዓ ም የምሽቱ ዝግጅቶች እየመራው አብሬያቸው የማመሻው አስማማየ ነው ነኝ። ለዓለም ዜናዎቹ እንግዲህ ልዚህ አለ የስቱዲዮ ቅንብር ምትመራልን ደግሞ ብርሃን ይሉናት። የዛሬው የፕሮግራም ዋና አዘጋጅ ቆንጅት ታየናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁ በፌስቡክ አት ቪኦኤ አማሪክ ላይ በቀጣይ የተከታተላችሁን ከእኛ ጋር አምሹ። አሁን ከዓለም የተሰባሰቡ ዜናዎች ይመራችኋሉ። እንግዲህ ይጠብቃችኋል። በድጋሚ እንደምናመሻችው በሱዳን ፈጥኖ ደራሽ ኃይሉ በከፈተው ጥቃት ሰማንያ ሰዎች ተገደሉ። የኮሌራ ወረርሽኝ በበርካታ አገራት መስፋፋቱ ተነገረ። እንዲሁም በጋዛ ተኩስ አቁም ላይ የተደረገው የሁለት ቀናት ንግግር ተጠቃለለ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በሱዳን ፍጥኖ ድራሽ ኃይሉ በከፈተው ጥቃት 80 ሰዎች ተገደሉ። በሱዳን ከመደበኛ ሰራዊቱ ጋር በመፋለም ላይ ያለው የፍጥኖ ድራሽ ኃይል በሀገሪቱ ደቡብ ምስራቅ ክፍል በከፈተው ጥቃት ቢያንስ 80 የሚሆኑ ሰዎች መገደላቸውን የሆስፒታል ምንጮች አስታውቀዋል። ትናንት የተፈጸመው ጥቃት የመጣው በሁለቱ ተፋላሚ ጀኔራሎች መካከል ያለው ጦርነት እልባት እንዲያገኝ ስዊዘርላንድ ውስጥ ጥረት በመደረግ ላይ ባለበት ወቅት ነው። ትናንት በርካታ አስክሬኖችንና የተጎዱ ሰዎችን መቀበላቸውን እና የሟቾች ቁጥርም 80 እንደደረሰ ጃልጊኒ በተሰኘው የሕክምና ማዕከል የሚገኙ ምንጭ ለኤኤፍፒ ዜና ወኪል ተናግረዋል። ኃይሎቹ ትናንት ጠዋት ጥቃት ሲከፍቱ የአካባቢው ሰዎች ለመመከት ሞክረው የነበረ ሲሆን ኃይላቸውን አጠናክረው በመመለስ ቤቶችን አቃጥለው ግድያ መፈጸማቸውን፣ ዛሬ አርብም አስክሬኞች መንገድ ላይ እንደሚታዩ አንድ ከጥቃቱ የተረፉ ግለሰብ ለዜና ወኪሉ አስታውቀዋል። የፈጥኖ ደራሽ ኃይሉ ባለፈው ሰኔ ሴናር የተባለች ስፍራን መቆጣጠሩን ተከትሎ 7260 የሚሆኑ ሰዎች አካባቢውን ጥለው ተሰደዋል። የኮሌራ ወረርሽኝ በበርካታ አገራት መስፋፋቱ ተነገረ። ከጥር ወር 2016 ዓ ም ጀምሮ እስካለፈው ሐምሌ ወር ድረስ ባሉት ጊዜያት በ26 ሀገራት የሚገኙ ከ300 ሺህ በላይ ሰዎች በኮሌራ ወረርሽኝ መጠቃታቸውን የዓለም ጤና ድርጅት አስታውቋል። በወረርሽኙ በከፍተኛ ደረጃ ከተጠቁት ውስጥ ድርጅቱ ምስራቃዊ የሜዲትራንያን ክልል ብሎ በሚጠራው አካባቢ ወረርሽኙ በከፍተኛ ደረጃ የታየ ሲሆን፣ ቀጥሎ ወረርሽኙ በብዛት የተስተዋለበት ደግሞ የአፍሪካ ክልል ነው። በአፍ የሚሰጠው የኮሌራ ክትባት በከፍተኛ ደረጃ እጥረት መከሰቱ ለወረርሽኙ የሚሰጠውን ምላሽ ደካማ እንዳደረገ የጤና ድርጅቱ አስታውቋል። በአሁኑ ወቅት 18 ሀገራት 150 ሚሊዮን ክትባቶች እንደሚያስፈልጓቸው ጥያቄ ማቅረባቸውም ታውቋል። ይህ በእንዲህ እንዳለ በሱዳን የሚካሄደው ጦርነት እንደ ኮሌራ ያሉ ተላላፊ በሽታዎችን እንዳባባሰ እና የጤና ድርጅቱ አስታውቋል። ኮሌራ የ316 6316 ሰዎችን ህይወት እንደተቀጠፈ እና ከ11 ሺ በላይ ሰዎችም በወረርሽኙ እንደተጠቁ የድርጅቱ ባለስልጣናት አስታውቀዋል። በጋዛ ተኩስ አቁም ላይ የተደረገው የሁለት ቀናት ንግግር ተጠቃለለ። በጋዛ የተኩስ አቁም ለማምጣት ዶሃ ላይ ለሁለት ቀናት ሲካሄድ የቆየው የሁለት ቀናት ንግግር መጠቃለሉና በመጪው ሳምንት ካይሮ ላይ ስምምነት ላይ ለመድረስ እንዳቀዱ አደራዳሪዎቹ አስታውቀዋል። አደራዳሪዎቹ ዩናይትድ ስቴትስ፣ ግብጽ እና ቀጣር ዛሬ ባወጡት መግለጫ ንግግሩ ገንቢ እንደነበርና በጥሩ መንፈስ የተደረገ መሆኑን አስታውቀዋል። ለሁለቱም ወገኖች ያላቸውን ሀሳብ ማቅረባቸውንና እና በሚቀጥሉት ቀናትም መስራት እንደሚቀጥሉ ተናግረዋል። ከትላንት ሐሙስ ጀምሮ የተደረገው ንግግር ለአስር ወራት የቆየውን ጦርነት ለማስቆምና ታጋቾችን ለማስለቀቅ ያለመ ነበር። በስምምነት የሚቋጭ ከሆነ ደግሞ በቀጠናው ሊስፋፋ ያለውን ጦርነት ለመቀልበስ ያስችላል ተብሏል። ሁለቱም ወገኖች በመሪት ደረጃ ፕሬዚደንት ባይደን ባቀረቡት ሀሳብ ላይ የተስማሙ ሲሆን ሐማስ ማሻሻያ በማቅረቡ እስራኤል ደግሞ ማብራሪያ በመጠየቋ አንዱ ሌላውን በአደናቃፊነት በመክሰስ ላይ ነው። በውይይቱ ላይ በቀጥታ ያልተሳተፈው ሐማስ አዲስ ጥያቄዎችን ታቀርባለች ሲል እስራኤልን ይከሳል። አደራዳሪዎቹ ክፍተቶችን የደፈነ ነው ያሉትን ሀሳብ ለሁለቱም ወገኖች ማቅረባቸውን አስታውቀዋል። አዲሱ ተስፋ የመጣው በጋዛ የሟቾች ቁጥር ከ40 ሺህ መዝለሉ በሚነገርበትና ኢራንና ሄዝቦላ እስራኤልን ለመበቀል ጥቃት ይሰነዝራሉ በሚባልበት ወቅት ነው። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ካመላ ሄሪስ አላግባብ የሚደረግ የዋጋ ጭማሪን እንደሚያስቆሙ አስታወቁ። በአሜሪካ በምግብና ሸቀጦች ላይ አላግባብ የሚደረግን የዋጋ ጭማሪ በፌዴራል ደረጃ እገዳ እንደሚጥሉበት እንዲሁም ለአዲስ ቤት ገዢዎች 250 ዶላር እንዲሰጥ እንደሚያደርጉ ለፕሬዝደንትነት የሚወዳደሩት ካመላ ሄሪስ ዛሬ አርብ የኢኮኖሚ እቅዳቸውን ይፋ በሚያደርጉበት ንግግር ያስታውቃሉ ተብሏል። በኢኮኖሚ ጉዳይ ላይ የመጀመሪያ በሚሆኑ ንግግራቸው እየናረ የመጣውን የምግብ ሸቀጦችና የቤት ዋጋን በተመለከተ ያላቸውን መፍትሄ ይፋ ያደርጋሉ ተብሏል። ካማላ ሄሪስ ንግግራቸውን የሚያደርጉት እርሳቸውም ሆነ የሪፐብሊካኑ እጩ ዶናልድ ትራምፕ ለማሸነፍ ከፍተኛ ፍልሚያ ከሚያደርጉበት ግዛቶች አንዷ በሆነችው ሰሜን ካሮላይና ነው። ካሜራ ሃሪስ በምርጫው አሸንፈው ዋይት ሀውስን ከተቆጣጠሩ በመጀመሪያዎቹ አንድ መቶ ቀናት በአሜሪካ የኖረውን የግሮሰሪና የቤት ዋጋ ዋጋ ለማርገብ እንደሚሰሩ የምርጫ ዘመቻ ቡድናቸው ለዜና ሰዎች በላከው ማስታወሻ ላይ አመልክተዋል። ትላልቅ ኮርፖሬሽኖች ትርፍ ለማጋበስ ሲሉ ሸማቾችን መጉዳት እንደሌለባቸው በተለይም የስጋ አቅራቢ ዘርፉ ለገበሬዎች አነስተኛ ዋጋ በመስጠት ለሸማቾች ግን በከፍተኛ ዋጋ የሚያቀርብ በመሆኑ ካሜላ ሄሪስ ይህን ማስቆም እንደሚሹ የዘመቻ ቡድናቸው ጨምሮ አስታውቋል። የሄሪስን ሐሳብ የሰሙት ዶናልድ ትራምፕ የኮሚኒስት የዋጋ ቁጥጥር ሲሉ ገልጸውታል። ሐሳቡ አለመሥራቱ ብቻ ሳይሆን ተቃራኒውን ውጤት ያመጣል፣ የምግብ እጥረትንና ረሃብን ብሎም የዋጋ ግሽበትን ያስከትላል ሲሉ አክለዋል ትራምፕ በአሜሪካ ኢኮኖሚ የገንዘብ ፖሊሲውን የወለድ መጠንና ሌሎችንም ጉዳዮች በገለልተኝነት የሚወስነው አካል ፌዴራል ሪዘርቭ በመሆኑ ፕሬዚደንታዊ ፖሊሲዎች ዋጋን በመቀነስ ረገድ ቢያንስ በአጭር ጊዜ ውስጥ ይህ ነው የሚባል ተጽዕኖ እንደማይኖራቸው የኢኮኖሚ ተንታኞች ይገልጻሉ። በመጨረሻም አድማጮች፣ በቱርክ ጸረ መንግስት የተቃውሞ ሰልፍ አስተባብረዋል በሚል የታሰሩ በኋላ ግን በፓርላማ አባልነት የተመረጡ ተቃዋሚ ፖለቲከኛ በፓርላማው እንዲሳተፉ ሊፈቀድላቸው ይገባል ሲሉ አንድ ተቃዋሚ አባል ጥያቄ በማቅረባቸው ከገዢው ፓርቲ አባላት ድብደባ ተፈጽሞባቸዋል። የገዢው ኤኬፒ ፓርቲ አባላት ተቃዋሚው አህመድ ሲክ ንግግር ወደሚያደርጉበት አትሮንስ በመሄድ ድብደባ ሲፈጽሙባቸው እና ሌሎች አባላት ደግሞ ለማስቆም ሲታገሉ ተስተውሏል። ወደ መድረኩ የሚወስደው ነጭ ደረጃም በደም ተለውሶ ተስተውሏል። ጽረ መንግስት ሰልፍ አስተባብረሃል በሚል ወደ እስር ቤት የተወረወሩት ካንአት ላይ የተባሉ ፖለቲከኛ ከሁለት ዓመታት በፊት ከሌሎች ተቃዋሚዎች ጋር ለእስር ቢዳረጉም ባለፈው ዓመት ግንቦት ወር በተደረገው ምርጫ የሰራተኛውን ፓርቲ በመወከል በፓርላማ አባልነት ተመርጠው ነበር። ፓርላማው ወንበራቸውን ቢቀማም የሕገ መንግሥታዊ ፍርድ ቤት ውሳኔውን ውድቅ አድርጎት ነበር። ካናት ላይ ወደ ፓርላማው ለመመለስ አለባቸው ሲሉ ለፓርላማው ንግግር ያደረጉት አህመድ ሲክ ካህናት ላይን ሽብርተኛ ብላችሁ መጥራታችሁ አይገርመኝም። ከእናንተ ያልወገነውን ሁሉ በሽብርተኝነት ትፈርጃላችሁ። ትልቁ ሽብርተኞች ግን እናንተ ናችሁ ማለታቸውን ተከትሎ ድብደባው መጀመሩ ታውቋል። ክቡራትና ክቡራን፣ ለምሽቱ ያስኩ ዜና በዚሁ ተጠቃሏል። መልካም የሳምንት መጨረሻ እየተመኘው ወደ አስማማ መልሳችኋለሁ። እንግዲህ ወልዴን ለዓለም ዜናዎቹ በጣም አመሰግናለሁ። ቀደም ሲል ከዓለም የተሰባሰቡ ዜናዎች ወደ እናንተ ደረሱ። አድማጮቻችን ከአሜሪካ ድምፅ እየተላለፈላቸው የሚገኘው የዛሬ አርብ ምሽት ዝግጅታችን አሁንም እንደቀጠለ ነው። እያስተናገድኳቸው ያለው ታስማማየ ነው ነኝ። የዌብና ማህበራዊ ድረገጽ ፕሮዲሰራችን የምሽቱ አባየው ገበያው ናት። አብራችሁን አሁንም እስከ አራት ሰዓት ድረስ ከኛ ጋር ቆይታ እንድታደርጉ ጋብዛለሁ። አሁን ቀጥታ ወደ ምሽቱ አብይ ርዕስ እናልፋለን። በኦሮሚያ ክልል በአርሲ ዞን አስኮ ወረዳ ታጣቂዎች ባለፈው ማክሰኞ በከፈቱት ጥቃት ሶስት ሲቪሎች ተገድለዋል ሲሉ ነዋሪዎቹ ተናግረዋል። ከተገደሉት በተጨማሪ ሶስት ሰዎች መቁሰላቸውና የንብረት ውድመትና ዘረፋ መፈጸሙንም የአካባቢው ነዋሪዎች ገልጸዋል። ጥቃቱ የተፈጸመው ሸኔ ሲሉ በገለጹት ታጣቂ ቡድን መሆኑን አመልክተው ቢያንስ አራት መቶ አባወራዎች መፈናቀላቸውና በችግር ላይ እንደሚገኙም ተናግረዋል። በጉዳዩ ላይ ከኦሮሞ ነጻነት ሰራዊትና ከመንግስት በኩል አስተያየት ለማግኘት ያደረግነው ጥረት አልተሳካም። እማኞች ሸኔ በማለት የገለጹትና ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው ቡድን ከዚህ ቀደም የቀረቡበትን ተመሳሳይ ውንጀላዎች፣ ታጣቂዎች ሲቪሎችና የሲቪል ተቋማትን ኢላማ እንደማያደርጉ በመግለጽ ማስተባበሉ ይታወቃል። ኬኔዲ አባተ በዚህ ጉዳይ ተከታዩን አዘጋጅቷል። በኦሮሚያ ክልል በአርሲ ዞን አሰኮ ወረዳ ውስጥ በምትገኝ ጥዮ በተባለች ቀበሌ ባለፈው ማክሰኞ ነሐሴ 7 ቀን 2016 ዓ ም ታጣቂዎች ፈጸሙት በተባለ ጥቃት ሶስት ሲቪሎች ተገድለዋል ሲሉ አስተያየታቸውን የሰጡን የአካባቢው ነዋሪዎች ተናግረዋል። ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁን አንድ የቀበሌዋ ነዋሪ በዕለቱ አመሻሽ ላይ ሸኔ ሲሉ በጠሯቸው ታጣቂዎች ተፈጸመ ያሉትን ጥቃት አብራርተዋል። ጭሳ ያው ቀበሌያችን ብዮ ቀበሌ የምትባል ቀበሌ ሸኔ ነው ነሀሴ ሰባት ቀን ከአስራ ሁለት ሀያ ጉዳይ ሲል የጥይት ሩምታ ነው የወረደብን ከባድ መሳሪያ ስናይፐር እና መትረየስ ክላሽ እዚህ ላይ በቃ ያው ሶስት ሰዎች ሞቱብን አንዱ ቄስ ነው እምሬ በላይ ነህ ደምሬ ማሞ የሚባሉ ቄስ ናቸው። የጠለታ ቅዱስ ገብርኤል ቤተ ክርስቲያን አገልጋይ አባት ነበሩ። እንደገና ቶ ገዛይ መንግስቱ ማሞ የሚባሉም የደብራችን ዋናው የሀገር ሽማግሌ ነበሩ። እነሱ ለህይወታቸው ፈርተው በሚሯሯጡ ጊዜ እዛው ላይ የገደሏቸው ከተማ ጠለታ ጨፋ በምትባል የገጠር ከተማ ላይ እዛ ወሬሳቸውን ደማቸውን ሻሽሊሰው ያደረ ጠዋት ከረፈደ ነው ወሬሳቸው የተነሳ ሰው ሸሽቶ ተሰድዶ እዛ ቦታ ላይ ባለመኖሩ ኩፍቴና መድኃኔዓለም ደብር ተቀብረዋል። ሶስተኛው የሞተ አቶ ገበያው ጠቴ ተገኔ የሚባለውም ያንለታ ጥበቃ ጓድ ነበር። እሱም ሞቶ በሬቻ ቅዱስ ሚካኤል ተቀብሯል። ቄስ በላይነ ከሟቾቹ መካከል አንዱ ሲሆኑ አባታቸው አቶ ደምሬ ከነ ቤተሰቦቻቸው ተፈናቅለው በሚገኙበት ሀዘን እንደተቀመጡ ተናግረዋል። ልየክንዴን ያታዙ እኩል ልጄን ገለው ብኝ የበሰው ላይ ተገብል እያለቀስኩኝ ያለሁት በላይነህ ደምሬ ይባላል። ጤፍ መምሬ በላይነህ ይባላል። የመጀመሪያ ልጅ ነው። አዎ፣ በመሸሽ ላይ እያሉ ለነብሳቸው ሲሰሩ ገደባቸው። አሁን እናንተ የት ነው ያላችሁትኝ? ተሰደን እርዶች ቀበሌ የምትባል ውስጥ ነው ያለን። እንደዚ ሆነ ተዳበል የተቀመጥ ሰዎች፣ አዘኔንም በዛው እያለቀስኩ ነው ያለሁት። ግማሹ ቤተሰብ ጊዜ ነው ወጣሁት። ስድስተኛ ነው ወጣ፣ ነው ሰባተኛ ጊዜ ሞቷል። እንግዲህ ህዝብን ህዝብን እንደወስነ ህወት ስለነሱ ጉዳይ ህዝብን እኛ ሁን የስብጭ አካቸ ዛሬ ጭታ ላይ እየተደረባለን ያለ ነው። እያለቀስን እየቀስን ያለ ነው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአርሲ ሀገረ ስብከት ጽህፈት ቤት በጥቃቱ የሞቱት ሰዎች ቁጥር አምስት መሆኑን አስታውቋል። ሀገረ ስብከቱ ለመንበረ ፓትሪያርክ ጠቅላይ ቤተ ክህነት ጽህፈት ቤት በጻፈው ደብዳቤ በጥቃቱ አንድ ካህንና ሶስት ምዕመናን መገደላቸውን አንድ የመንግስት ታጣቂ ደግሞ ሰዎቹን ከጥቃት በመከላከል ላይ እያለ ሕይወቱ ማለፉን አመልክቷል። በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁት አስተያየት ሰጭ ሶስት ሰዎች መቁሰላቸውንም አክለው ገልጸዋል። ጠለታ ጨፋ በተባለች የቀበሌዋ አነስተኛ ከተማ ውስጥ ዘረፋና የንብረት ቃጠሎ መፈጸሙንም አመልክተዋል። ከቀኑ ጉዳይ ሲል እንደተጀመረ ሌሊቱን እንዲሁ ያቺ ከተማ እንዳልነበር ሆና ናፍጣና ጋዝ እያርከፈከፉ ድብን አድርገው ሱቁ፣ ምግብ ቤት የነበረ እንዳለች ከተማዋ ውድም መብላለች በእሳት ከዛም፣ የአካባቢ ታጣቂ ጥበቃ ጓዶች ነበሩ። እነሱም የሚችሏቸው ባለመሆኑ እነሱም ሸሹ። ጥቃቱን ተከትሎ በመቶዎች የሚቆጠሩ አባወራዎች ከነ ቤተሰቦቻቸው ተፈናቅለው በችግር ላይ እንደሚገኙም እኚሁ አስተያየት ሰጭ ጠቁመዋል። ቢያንስ ወደ አራት መቶ የሚሆን ህዝብ አባወራ ዋና ዋናው አንድ አራት መቶ ይሆናል ከነ ቤተሰቡ ቢቆጠር አልፎ የትነት የሚሄድ ነው እኔም ከነ ቤተሰቤ ነው ይወጣ እስከኔ ሰባት የተሰደደው በአሁን ሰአት እጁ ላይ ሊጎር ሰአት የሌለው ና አምስት ሳንቲም በኪሱ የሌለው ሰው ሆኖ ነው ውልቅ ብሎ ተቤቱ ይወጣ አጠቃላይ ንብረት የለችም ሰው አሁን ሚቀም ሰው ወጥቶ ሜዳ ላይ ያለው ሚቀም ሜዳ ላይ እንዲሁ ጎረቤት እግዚአብሔር ያሉ እየረዱ ነው እየተቀመሰ ያለው ከአካባቢው ብዙ ርቃችሁን ያላችሁት? አዎ የሁለት ሰአት ያን ሰአት ተኩል ይህን ያህል ያህል ነው ይህን ነው እንግዲህ የቻለ ከዛም እያለፈ እየሄደ ነው ያለው። ጥቃቱ ከተፈጸመ በኋላ ምሽት ላይ የኦሮሚያ ክልል የጸጥታ ኃይሎች ወደ ወረዳዋ መግባታቸውንም ተናግረዋል። በጥቃቱ ለተፈናቀሉ ምዕመናን ጥበቃና የአስቸኳይ ሰብአዊ እርዳታም እንዲደረግላቸው የአገረ ስብከቱ ጽህፈት ቤት ጥሪ አቅርቧል። በአርሲ ዞን አሰኮ ወረዳ ውስጥ በምትገኘው ጥዮ በተባለችው ቀበሌ ባለፈው ማክሰኞ ነሐሴ 7 ቀን 2016 ዓ ም ተፈጸመ የተባለውን ጥቃትና የታጣቂዎቹን ማንነት በተመለከተ የአሜሪካ ድምፅ በገለልተኛ ወገን ለማረጋገጥ አልቻለም። አስተያየት ሰጪዎቹ ኦነግ ሸኔ ሲሉ የጠቀሱትና ራሱን የኦሮሞ ነጻነት ሰራዊት የሚለው ታጣቂ ቡድን ጥቃቱን ፈጽሟል በሚል ለቀረበበት ክስ የአሜሪካ ድምጽ የኦሮሞ ነጻነት ሰራዊት ቃል አቀባይ የሆኑትን ኦዳ ተርቢን ለማግኘትና ምላሻቸውን ለማካተት ያደረገው ሙከራ ለጊዜው አልተሳካም። ምላሻቸውን እንዳገኘን ይዘን እንቀርባለን። ሆኖም እማኞች ሸኔ በማለት የጠቀሱትና ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው ቡድን ከዚህ ቀደም የቀረቡበትን ተመሳሳይ ውንጀላዎች ታጣቂዎቹ ሲቪሎችንና የሲቪል ተቋማትን ኢላማ እንደማያደርጉ በመግለጽ አስተባብሏል። ከኦሮሚያ ክልል መንግስትም አስተያየት ለማግኘት ያደረግነው ጥረት የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የእጅ ስልካቸው ላይ ደውለን ምላሽ ባለመስጠታቸው አልተሳካልንም። እንደተሳካልን ይዘን እንመለሳለን። በአርሲ ዞን ታጣቂዎች በሚፈጽሙት ጥቃት ሲቪል ሰዎች ሲገደሉ የሰሞኑ የመጀመሪያው አይደለም። በዞኑ ሺርካ ወረዳ ባለፈው ህዳር ወር ላይ ብቻ በታጣቂዎች ተፈጸመ በተባለ ጥቃት ከአርባ በላይ ሰዎች መገደላቸውን የአካባቢውን ነዋሪዎች ዋቢ አድርገን መዘገባችን ይታወሳል። በወቅቱ ለተፈጸመው ጥቃት የክልሉ መንግስት ኦነግ ሸኔ ሲል የጠቀሰውን የኦሮሞ ነጻነት ሰራዊት ተጠያቂ ያደረገ ሲሆን ታጣቂ ቡድኑ በበኩሉ ውንጀላውን አስተባብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የዛሬ አርብ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስና ያደመጣችሁት። አሁን ደግሞ ወደ ትንታኔ መጽሔት ዘገባዎች እናልፋለን። የትንታኔ መጽሔት የመጀመሪያ ዘገባችን በህዋ ጠቅላላ ጉባኤ ላይ አንገኝም ላሉ የፓርቲው አመራሮች ተሳትፎ ጥሪ መደረጉን የሚገልጽ ነው። በመቀለ ከተማ እየተካሄደ ባለው አወዛጋቢው የህዝባዊ ወያኔ ሀርነት ትግራይ ህዋ ጠቅላላ ጉባኤ ላይ እንደማይሳተፉ ይፋ ላደረጉ የፓርቲው አመራሮች በአካል ተገኝተው ሀሳባቸው እንዲገልጹ ጥሪ መቅረቡን የጉባኤው ቃል አቀባይ አቶ አማኑኤል አሰፋ አስታውቀዋል። ከትግራይ ክልል ደቡባዊ ዞንና ከደቡባዊ ምስራቅ ዞን ሁለት ወረዳዎች የተወከሉ ጉባኤተኞች በአመራሮች ጫና ሳይሳተፉ ቀርተዋል ብሏል። አቶ አማኑኤል በጉባኤው ላይ እንደማይሳተፉ ከገለጹ 14 የማዕከላዊ ኮሚቴ አባላት አንዱና የትግራይ ደቡባዊ ዞን አስተዳዳሪ አቶ ሀብቱ ኪሮስ ግን የዞናቸው ተወካዮች በጉባኤው ያልተሳተፉት ቅድሚያ የሚሰጧቸው ጉዳዮች በመኖራቸውና ጉባኤውም ህጋዊ አለመሆኑን በመቃወም እንጂ በአመራር ጫና አይደለም ብለዋል። በክልሉ የሚንቀሳቀሱ ሶስት ፓርቲዎች በሰጡት መግለጫ ደግሞ ለስልጣን የበላይነት ለሁለት ተከፍሎ እየተሻኮተ ነው ያሉት የህወሓት አመራር ውዝግብ ወደ ግጭት እንዳያመራ ማስጠንቀዋል። ሙጌታ ጽባት ተጨማሪ አለሁ። የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች ከፓርቲው የህጋዊ ሰውነት ምዝገባና ከጠቅላላ ጉባኤ ዝግጅት ጋር በተያያዘ ለሁለት ተከፍለው እየተወዛገቡ ባሉበት ወቅት ባለፈው ማክሰኞ ነሐሴ 7 ቀን 2016 ዓ ም በመቀለ የሰማዕታት ሐውልት አድራሽ የተጀመረው 14ተኛ ድርጅታዊ ጉባኤ አራተኛ ቀኑ ይዟል። የጉባኤው ቃል አቀባይ አቶ አማንኤል አሰፋ ዛሬ አርብ ነሐሴ 10 ቀን 2016 ዓ ም ለብዙሃን መገናኛ በሰጡት መግለጫ የፓርቲው ምክትል ሊቀመንበር አቶ ጌታቸው ረዳን ጨምሮ በድርጅታዊ ጉባኤው ላይ እንደማይሳ ሲሳተፉ በይፋ ላስታወቁት 14 የማዕከላዊ ኮሚቴ አባላትና የማዕከላዊ ቁጥጥር ኮሚሽን አባላት እንዲሁም ወደ ጉባኤው ላልገቡ ሌሎች ተወካዮች በአካል ተገኝተው ሀሳባቸውን እንዲገልጹ ጥሪ መቅረቡን አስታውቀዋል። በራሳቸው ውሳኔ ለመግባት ያልፈቀዱ ጉባኤተኞች አሁንም ጉባኤ ውስጥ ገብተው ሀሳባቸውን፣ ልዩነታቸውን ለመግለጽ የሚፈልጉ ከሆነ ጉባኤውን የሚያስተላልፈው ውሳኔ ተቀብለው የድርጅቱን አሰራር ለማክበር ፈቃደኞች ከሆኑ አሁንም ጉባኤው እነዚህ አካላት መጥተው ሀሳባቸውን እንዲገልጹና እንዲሳተፉ ጥሪ እንዲደረግላቸው ውሳኔ አስተላልፈዋል ማለት ነው። ከተለያዩ የትግራይ ክልል አካባቢዎች በጉባኤው ላይ ለመሳተፍ ለተገኙ ሰዎች በሕዝብ ደማቅ አቀባበል እንደተደረገላቸው ቃል አቀባዩ ገልጸዋል። ከትግራይ ክልል ደቡባዊ ዞንና ከደቡባዊ ምስራቅ ዞን ሁለት ወረዳዎች ተወካዮች በጉባኤው እንዳይሳተፉ በአመራሮች ጫናና አፈና ደርሶባቸዋል ሲሉም ከሰዋል። የትግራይ ደቡባዊ ዞን እንዲሁም ከደቡብ ምስራቅ ዞን ደግሞ የሁለት ወረዳዎች፣ ሰሜን ምዕራብ ዞን ደግሞ ጸለምት አካባቢ ሁለት ወረዳዎች ወደዚህ ያልወከሉ ተወካዮቻቸውን ያላኩ ጉባኤተኞች ያላኩ አሉ። ይህንን የሆነበት ምክንያት በአመራሩ ምክንያት ነው ከክልል እስከ ወረዳ ድረስ በተለያየ እርከን ያሉ ጥቂት አመራሮች ጉባኤተኞች እንዳይመረጡ የተመረጡም ደግሞ ወደ መቀሌ የመጣው ወደ ጉባኤው እንዳይሳተፉ ባደረጉት ሁኔታ እዚህ ያልገቡ አሉ። ህወሓት በሀምሳ ዓመታት ታሪኩ እንደ ዘንድሮ የአመራር ውድቀት አልገጠመም ያሉት አቶ አማኑኤል በመካሄድ ላይ ያለው ጉባኤ የፓርቲውን የአመራር ችግር ለመፍታት አጋዥ መሆኑን ገልጸዋል። በጉባኤው ላይ አንሳተፍም ካሉ 14 የማዕከላዊ ኮሚቴ አባላት አንዱና የትግራይ ደቡባዊ ዞን አስተዳዳሪ የሆኑት አቶ ሀፍቱ ኪሮስ በበኩላቸው ከዞኑ በጉ ጉባኤው ላይ ሰዎች እንዳይሳተፉ አስተዳደራቸው ጫና አሳድረዋል በሚል በቃል አቀባዩ የተገለጸውን ክስ አስተባብለዋል ተወካዮቹ ያልተገኙት ጉባኤው ህጋዊ ባለመሆኑና ቅድሚያ ሊሰጣቸው የሚገባቸው ጉዳዮች በመኖሯቸው አባላቱ ስለተቃወሙ እንጂ በአመራሮች ጫና አይደለም ያሉት አቶ ሀፍቱ በአመራር ጫና ቀሩ መባሉ ህዝብን ከመናቅ የሚነሳ ነው ሲሉ ክሱን ተቃውመዋል በመካሄድ ላይ ያለውን ጉባኤም የህወሀት አሰራር ያልተከተለ መድረክ እንጂ የፓርቲ ጠቅላላ ጉባኤ አይደለም የሚወስነው ውሳኔም ተቀባይነት አይኖረውም በማለት አጣጥለውታል። ሰዎች ጠልፎ የሚወስደው የህዝብን ድምፅ መስማት ያልቻለ የትምክህት ቡድን ነው። በዚህ ትርጉም የሌለው ጉባኤ ላይ አባላትም ያልሆኑ ሰዎችን እንዲሳተፉ እያደረገን ያለው ህዝብ አምኖ የወሰነውን ነገር አመራሮች ጫና ስላሳደሩ ነው ብለህ መናገር የአመራርነት ሚናን አለማወቅ ነው። ለህዝብ ንቀት ስላላቸው ህዝብ ወደዚህ ግባ ከዚህ ውጣ ይባላል ብለው ያምናሉ። የትምክህት አስተሳሰብ ስለተጠናወታቸው ነው እንዲህ የሚሉት። የምርጫ ቦርድ እውቅና ያልሰጠው ይህ ጉባኤ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ የትግራይ ህዝብ ያገኘው አንጻራዊ ሰላም እንደ መንጠቅ ይቆጠራል ሲሉ አካሄዱን መኮንናቸው ይታወሳል። በክልሉ የሚንቀሳቀሱት ሳልሳይ ወያነ ትግራይ፣ ብሔራዊ ባይቶ አባይ ትግራይ ባይቶናና ውድብ ናጽነት ትግራይ ዛሬ በጋራ በሰጡት መግለጫ የህወሀት አመራሮች በክልሉ የተገ ን አንጻራዊ ሰላም ለቡድናዊ ጥቅም መቆመሪያ ከማድረግ መታቀብ አለባቸው በማለት አሳስበዋል። የትግራይ ህዝብን ከአንድ ፓርቲ ጋር አንድና ያው አስመስሎ የማቅረብ ትርክትም እንዲታረም ፓርቲዎቹ በመግለጫቸው ጠይቀዋል። የሳልሳይ ወያነ ትግራይ ፓርቲ ሊቀመንበር አቶ አሉሉ ኃይሉም የቆዩም የነበሩም በፓርቲው የተፈጠሩ ኋላ ቀር አስተሳሰቦችን ወደ ህዝቡ የማሰራጨት ሁኔታ አለው እኛ አሁንም እየኮነንን ያለ ነው። የውስጣቸውን የላይሰንስ ጉዳይ አሁን ለምሳሌ የዛ የፓርቲው የላይሰንስ ጉዳይ ከፕሪቶሪያ መኖርና መፍረስ ጋር ማያያዝ አሁን ይሄ እንደ ህግም መቆም አለበት። ሁለተኛ ደግሞ እርስ በርሳቸውን የሚያደርጉት የፖለቲካ መሳሳብ ራሱ ህጋዊ በሆነ መንገድ እንደማካሄድ አጠፋዋለው፣ ጠርገዋለው በሚል ተርሞችን ነው እየተጠቀሙ ያሉና ምንም ዲሞክራቲክ የሆነ ነገር አይደለም። በክልሉ ያለው ችግር መፍትሄ የሚያገኘው ሁሉን አቀፍ አስተዳደር በመመስረት መሆኑን በመግለጫቸው ያመላከቱት ፓርቲዎቹ ይህም እውን እስኪሆን ድረስ እንታገላለን ብለዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለ። አድማጮቻችን ቀደም ሲል ሙልጌታ ጽባ ያጠናቀረው በህወሓት ጠቅላላ ጉባኤ የተመለከተው ዘገባ ነበር ወደ እናንተ የደረሰው። የትንታኑ መጽሔታችን ሲቀጥል፣ ቀጣዩ ዘገባችን ደግሞ በኢትዮጵያ የተካሄደው የኢኮኖሚ ማሻሻያን በተመለከተ የተነሱ ሀሳቦች ላይ ያነሳል። መንግስት በኢኮኖሚ ማሻሻያ የውጭ ምንዛሬ ግብይቱ ገበያ መር እንዲሆን ያሳለፈው ውሳኔ በህብረተሰቡ ላይ የሚያስከትለው ጉዳት እንዳያመዝን ጥብቅ የቁጥጥር ስርዓት እንዲያበጅ ባለሙያዎች ጠየቁም። የአዲስ አበባ ንግድና ዘርፍ ማኅበራት ምክር ቤት ዛሬ አርብ ባዘጋጀው የውይይት መድረክ ላይ የተገኙ ባለሙያዎች ገበያ መር የውጭ ምንዛሬ ስርዓቱ ጥቅምም ጉዳትም እንዳለው ጠቁመው ትግበራው የመንግስትን ቁጥጥር እንደሚፈልግ አመልክተዋል። ብሔራዊ ባንክ በበኩሉ በአዲሱ የውጭ ምንዛሬ ስርዓት ትግበራ ላይ የተጠና ጣልቃ ገብነት ይኖራል ብሏል። ገብረ ሚካኤል ገብረ መድህን በዚህ ጉዳይ ተጨማሪ አዘጋጅቷል። የአዲስ አበባ ንግድና ዘርፍ ማኅበራት ምክር ቤት ዛሬ አርብ ነሐሴ 10 ቀን 2016 ዓ ም በቅርቡ ይፋ በተደረገው አዲሱ የውጭ ምንዛሪ ሥርዓት ላይ የሚመክር የፓናል ውይይት አዘጋጅቷል። በውይይት መድረኩ ላይ የተገኙት የብሔራዊ ባንክና የገንዘብ ሚኒስቴር ባለሥልጣናት መንግሥት በቅርቡ ይፋ ያደረገው የኢኮኖሚ ማሻሻያ መነሻው ረዘም እላሉ ጊዜያት ሲንከባለሉ የመጡ ኢኮኖሚያዊ ችግሮችን ለመፍታትና ኢኮኖሚው በፍጥነትና በቀጣይነት እንዲያድግ በማሰብ እንደሆነ አብራርተዋል። በውይይት መድረኩ ላይ ጥናታዊ ጽሑፍ ያቀረቡት የፋይናንስ ባለሙያ የሆኑት አቶ ይርጋ ተስፋዬ የኢኮኖሚ ማሻሻያው በገበያ ውስጥ የነበረውን የውጭ ምንዛሪ ፍላጎትና አቅርቦት አለመጣጣም እንዲስተካከል ያደርጋል። በገበያው ውስጥ ግልጽነት በመፍጠር በጥርጣሬና በግምት ላይ የተመሰረቱ ኢኮኖሚያዊ ውሳኔዎችን ያስቀራል። በዚህም አዎንታዊ ለውጥ ያመጣል ይላሉ ይህም እውን እንዲሆን ግን መከናወን ያለባቸው ነገሮች መኖራቸውን ገልጸዋል። ፋይናንሽል ሴክተሩ ስትሮንግ ኤን ሪዚሊየንት መሆን አለበት። ፎሪን ኤክስቼንጅ ሪዘርቭ ያስፈልጋል። ለምንድን ነው? ትራንዚሽን ጊዜ የኦርደር ባክሎግ አለን፣ የዲማንድ ባክሎግ አለ። ማክሮኢኮኖሚክ ፋንዳሜንታሎቻችን ስታባግ ነ ወይም ስትሮንግ መሆን አለባቸው። ሞኔታሪ ፖሊሲ ፍሬምወርኩ ክሬዲብል መሆን አለበት። ኢፌክቲቭ የሆነ ኮሚኒኬሽን ስትራቴጂ ያስፈልጋል። ሌላው ጥናት አቅራቢ የኢኮኖሚ ባለሙያው አቶ ጌታቸው ተክለማርያም ላለፉት ዓመታት ሲከማቹ የመጡት ችግሮች አሁን ላይ ሀገሪቱ ይህን መሰል የኢኮኖሚ ማሻሻያ እንድታደርግ ማስገደዳቸውን ተናግረው ውሳኔውን ታሪካዊ ሲሉ ገልጸውታል። አሁን ያለውን ኢኮኖሚያዊ ችግር ከዚህ በተለየ መንገድ መፍታት አይቻልም ያሉት ባለሙያው ውጤታማነቱ ግን መንግሥትና ሌሎችም ተዋናዮች በሚያደርጉት እንቅስቃሴ የሚወሰን ይሆናል ብለዋል። የኢኮኖሚ ማሻሻያው ውጤታማ እንዲሆንና ኢኮኖሚው እንዲረጋጋም መንግስት የተጠና ቀጣይነት ያለውና ወጥ የሆነ የቁጥጥር ስርዓት እንዲዘረጋም ጠይቀዋል። ሬጉሌሽን ሲባል ጠቅላላ የንግድ ኢንቫይሮንመንቱን ማኔጅ ከማድረግ አንጻር ያሉ ነገሮች ይሄ ነጋዴ ማህበረሰብ ሪያክት ሲያደርግ በተለያየ መልኩ ነው ሪያክት የሚያደርገው። አንደኛ በካምፔን የምታደርገው በሆነ ጊዜ ሄደ የሆኑ ነገሮችን ማድረግ ብዙ አያዋጣም ዘላቂ ስላልሆነ ማለት ነው። ስለዚህ በተጠና መልኩ ሴክተርህን አይደንቲፋይ አድርገህ ሲግኒፊካንት ዲስቶርሽን ሴቱ አካባቢ ነው ያሉት፣ በምን መልኩ ኮንትሮል ልናደርገው ይገባል ብላ አጥንተህ በተጠና መልኩ ሪያክት ማድረግ አለብህ ማለት ነው። እና ደግሞ ኮንሲስተንት መሆን አለበት እስኖት ወንዲ ዛሬ ላይ አርገው ወይ የሚቀጥለው ወረ በካምፔን አድርገኸው የምታረገው አይደለም። ከላይ እስከታች ያሉት ሬጉላቶሪ አውቶሪቲስ በተናበበ መልኩ ነው መስራት ያለባቸው። የውጭ ምንዛሬ ግብይቱ ገበያ መር እንዲሆን መወሰኑ ኢኮኖሚውን ያነቃቀዋል ላኪዎችንም ያበረታታል፣ ያሉት ደግሞ የቢዝነስ አማካሪው አቶ እሸቱ ፋንታዬ ናቸው። ውሳኔው እነዚህን ጨምሮ በርከት ያሉ ጥቅሞችን እንደሚያመጣ የጠቀሱት እኒሁ ባለሙያ ጉዳትም ግን እንደሚያስከትል ተናግረዋል። እቃዎች የሚገቡበት ዋጋ በገበያ ሲወሰን የእቃው ዋጋ ሊጨምር ነው ማለት ነው። ይሄ ጉዳት የሚያስከትልባቸው ሰዎች አሉ። በሙሉ ፐብሊክ ሰርቪስ ውስጥ የሚሰራ ሲቪል ሰርቨንት በሙሉ ፕራይቬት ሴክተር ውስጥ የሚሰራ ሰራተኛ ከ ንግድ ውጭ ገቢውን የሚያገኝ ሰው ተጎጂ። መንግስት ምን አስቧል ይሄን ለማድረግ? ይሄ ተግትገን መንግስትን መያዝ ያለብን፣ ገንዘብ ሚኒስቴርን በስርዓት መጠየቅ ያለብን ጉዳይ ነው። ይሄ ነው የአድቮኬሲ ስራ መስራት የሚፈልጉ ሰዎች በስርዓት መስራት ያለባቸው። የውይይቱ ተሳታፊ የሆኑት በኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ቁጥጥርና ክምችት አስተዳደር ዳይሬክቶሬት ምክትል ዲሬክተር አቶ አበባየሁ ዱፌራ የኢትዮጵያ መንግሥት ጊዜ ወስዶ በአግባቡ ከተዘጋጀ በኋላ ከዚህ ውሳኔ ላይ መድረሱን ተናግረዋል። ብሔራዊ ባንክም የውጭ ምንዛሪ መመሪያ በማውጣት ውሳኔውን መተግበሩን ጠቅሰው በመመሪያው ውስጥ በርካታ ጠቃሚ ያሏቸው ለውጦች መካተታቸውንም አመልክተዋል። ውሳኔውን በአተገባበሩ ሂደት ለመቆጣጠርም ብሔራዊ ባንክ በተወሰነ መልኩ ጣልቃ እንደሚገባ አቶ አበባየሁ አስታውቀዋል። እንዳስፈላጊነቱ እንገባለን። ግዴታ ስለሆነ ማርኬቱ ስታቢላይዝ ማድረግ አለበት። እንደ አስፈላጊነቱ እየታየ የሚገባበት ነው። ግን የሚገባበት አገባብ ግን በዘፈቀደ ሳይሆን ፕሪንስፕል በሆነ መልክ ዶኩመንት ተዘጋጅቶለት በዶኩመንቱ መሰረት ኮሚቴ ተዋቅሮለት በዛ ኮሚቴ መሰረት አናሊሲስ ከተሰራ በኋላ ብሔራዊ ባንኩ መግባት አለበት የለበትም የሚለው ነገር ሲወሰን ብቻ የሚገባበት እንጂ እንደበፊቱ ዝም ብሎ ወደ ማርኬት ገብቶ እንደፈለገ የሚያረግበት ነገር አይሆንም ማለት ነው። በቅርቡ የተደረገው አጠቃላይ የኢኮኖሚ ማሻሻያና የዚሁ ውጤት የሆነው ገበያ መር የውጭ ምንዛሪ ግብይት ስርዓት በድጋፍና በተቃውሞ ከተለያዩ አካላት አስተያየቶችን እያስተናገደ ይገኛል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። ቀጣዩ ዘገባችንም ከዚህ የማክሮ ኢኮኖሚ ማሻሻያው ጋር የተያያዘ ነው። የኢትዮጵያ መንግስት ተግባራዊ ባደረገው የማክሮ ኢኮኖሚ ማሻሻያ የውጭ ምንዛሬ ተመኑ ገበያ መር እንዲሆን መወሰኑን ተከትሎ በደቡብ ኢትዮጵያ ክልል ያለ አግባብ ዋጋ ጨምረዋል፣ ምርትም ደብቋል የተባሉ 297 ነጋዴዎች መታሰራቸውና ከ3300 በላይ የንግድ ተቋማት መታሸጋቸውን የክልሉ የንግድና ገበያ ልማት ቢሮ አስታውቋል። ይሁንና ታሽጓል ከተባሉ የንግድ ተቋማት ውስጥ ሳይቀር ሸቀጦች የመሰወርና የማሸሽ ድርጊት የተፈጸመ መሆኑን ለአሜሪካ ድምፅ የገለጹ ሸማቾች በበኩላቸው እየተወሰደን የተባለው እርምጃ መፍትሄ ያስገኛል ብለው እንደማያምኑ ተናግረዋል። አስተያየታቸውን ለአሜሪካ ድምፅ የሰጡ ነጋዴዎችም ከመንዛሪ ተመን ፖሊሲ ለውጥ ጋር በተገናኘ የእስርና ሱቆችን የማሸግ እርምጃው ተገቢነት የለውም ሲሉ ተቃውመዋል። የአሜሪካ ድምፅ ያነጋገራቸው የወላይታ ሶዶ ዩኒቨርሲቲ መምህር ደግሞ ነጋዴዎችን የማሰር እርምጃው የነፃ ገበያ የኢኮኖሚ ስርዓትን የሚጻረርና ውጤቱም ጊዜያዊ መሆኑን ገልጸው ተችተዋል። ዘላቂ መፍትሄው ምርታማነትን በማሳደግ የአቅርቦትና ፍላጎት ክፍተቱን ማቀራረብ ነው ሲሉ አብራርተዋል። የአዋሳው ዘጋቢያችን ዮናታን ዘብዲዎስ በዚህ ጉዳይ ተከታዩን አዘጋጅቷል። የኢትዮጵያ መንግሥት ተግባራዊ ባደረገው የማክሮ ኢኮኖሚ ማሻሻያም የውጭ ምንዛሪ ተመን በገበያ እንዲመራ መወሰኑን ተከትሎም የዶላር ዋጋ አሻቅቧል በሚል በደቡብ ኢትዮጵያ ክልል አላግባብ ከፍተኛ የሸቀጦች ዋጋ ጭማሪ አድርገዋል ያላቸውን 297 ነጋዴዎችን ማሰሩን የክልሉ ንግድና ገበያ ልማት ቢሮም ለአሜሪካ ድምፅ አስታውቋል። ስግብግብ ስል በጠራቸው ነጋዴዎች ላይ እርምጃውን የወሰደው ላለፉት 18 ቀናት በሽያጭ ዋጋቸው ላይ ክትትል ሲያደርግ ከቆየ በኋላ መሆኑን ኃላፊው አቶ ገለበ ጎልቶሞም ለአሜሪካ ድምፅ በስልክ ገልጿል። ወደ 20527 በላይ ድርጅቶች በር ለበር ክትትል ተደርጓል። ዋጋ ጭማሪ አንጻር ያሳዩን ነጋዴዎች ሚ የተወሰደባቸው ወደ 7613 ድርጅት ነው። ቃልና የጽሑፍ ማስጠንቀቂያ የተሰጠበት አግባብ አለ ወደ ሶስት ሺህ አምስት መቶ አስራ ሶስት ድርጅት ላይ የሸጋ ስራ ፈርዳ ስለስጠኝ ነጋዴዎች የሚሰጠውን ቅጣት ያለመቀበል ላይ ስራ ድጃ ያደርጉበት ሂደት አለ። በሰባ አንድ ድርጅት ላይ የገንዘብ ቅጣት እርምጃ ተወስዶባቸዋል። ይሄ ዋጋ ጭማሪ ያደረጉ ነው። በተለይም የወላይታ ሶዶ፣ የድላም፣ የአርባ ምንጭ፣ የሳውላና የጅንካ ከተሞች ቢሮው ክትትል ያደረገባቸው ሲሆን ያለአግባብ የዋጋ ጭማሪ ባደረጉ ነጋዴዎች ላይ የሥርዓትን ጨምሮ የተለያዩ የእርምት እርምጃዎችን መውሰዱን ኃላፊው አቶ ገለቦ ተናግሯል። የዋጋ ጭማሪውን አስመልክቶ የአሜሪካ ድምፅ ከጠየቃቸው ሸማቾች ውስጥ የሆኑት አብረሃም አደይ የተባሉ የወላይታ ሶዶ ከተማ ነዋሪም የኢኮኖሚ ማሻሻያ ይፋ ከተደረገ ወዲህ በግብርናም ሆነ በፋብሪካ ምርቶች ላይ ከፍተኛ የሆነም የዋጋ ጭማሪ እየታየ ነው ብሏል። ታሻጋል በዋናው በር ግን ይዳገዳል። ይሄ እሱ ያው ውሃ ቅዳ ውሃ መልስ ነው እንጂ ታሽጎም የተወሰደ እርምጃ የለም። የተደበቁ እህሎችን ማንም ሰው ሊያገኝ አልቻለም። አሁን በአሁኑ ሰዓት አሁን የእህል እየተዘበገ ናለ ዛይት እየተጠበቀ ነው አለ። ታስረዋል የተባሉት ነጋዴዎች ሱቆች በፊት በራቸው መታሸጋቸው ቢገለጽም ሸቀጦች በጓሮ በር እንዲወጡ የተደረጉ ይሸጣል የሚሉት እኚሁ አስተያየት ሰጪም ምርቶችን የማሸሽና የመደበቅ ድርግት በከፍተኛ ደረጃ የተፈጸመውንም ጠቁመዋል። የክልሉ የንግድና ገበያ ልማት ቢሮ ኃላፊ አቶ ገለቦ ግን ምርትን ሲደብቁና ወደ ሌላ ቦታ ሲያሸሹ ነበሩ ያሏቸው 216 ነጋዴዎች እንዲታሰሩ ማድረጋቸውን አስታውቀዋል። ሁለተኛ ጉዳይ የምርት ክምችት በመደበቅ ገበያን በማስራብ ያደረጉ ደግሞ ወደ ሶስት ሺህ አራት መቶ አስራ አራት ድርጅቶች ላይ የማሰንቂያ ወደ ሁለት ሺህ ዘጠና ስድስት ድርጅቶች ላይ ይሸጋ። ሁለት መቶ አስራ ስድስት ነጋዴዎች ላይ ስርዓት ና ስድስት ነጋዴዎች ላይ የገንዘብ እርምጃ የተወሰደበት አግባብ አለ። አንድ ታደመ ታደለ የተባሉ ነጋዴ በበኩላቸውም እየተወሰደ ያለው እርምጃ ተገቢነት የለውም ሲሉ ተቃውመዋል። ምንም ተገቢ ነው ማለት ትንሽ አይገብድም። ዋጋ ጭማሪ ጋር የተያዘ ነገር ይህ ተገቢ አይደለም። የአሜሪካ ድምፅ በጉዳዩ ላይ ያነጋግራቸውም የወላይታ ሶዶ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል መምህር አፈወርቅ ብርሃኑም የመንግስትን የኢኮኖሚ ማሻሻያ እርምጃ ተከትሎ የምርቶችን የዋጋ ጭማሪም ማስተዋላቸውን ጠቅሰው አግባብነት ግን እንደሌለው ተችተዋል። መንግስት ምን ጊዜም እንደዚህ ማክሮ ኢኮኖሚክ ፖሊሲ ማሻሻያ በሚያደርግበት ጊዜ በአጭር ጊዜና በረጅም ጊዜ ኤክስፐክት የሚደረጉ ወይም የሚጠበቁ ለውጦች ይኖራል። ግን የእኛ ሀገር ነጋዴ የወሰደው እርምጃ ምክንያቱም ዶላር ነው ወይም የውጭ ምንዛሬ ካረንሲ ላይ ነው ማሻሻያ የተደረገው እና ሰዎች ወደፊት እንዲህ ይሆናል ብሎ ኤክስፐክት በሚያደርጉት ሜንታሊቲ እንጂ በእነሱ ላይ ቀደም ብሎ ገብቶ ባለው እቃ በተለይ ከውጭ ተገዝቶ በሚመጡ ኢምፖርትድ በተደረጉ እቃዎች ላይ ምንም አይነት በዛች ኦቨርናይት የሚመጣ ለውጥ መኖር አልነበረበትም። ነገር በዛ ሁኔታ ሰዎች ወይም ነጋዴዎች የወሰዱት እርምጃ ኢቲካል ነው የሚል እምነት የለኝም። እንጂ በደቡብ ኢትዮጵያ ክልል ተወሰደ የተባለው እርምጃም በሀገር አቀፍ ደረጃ እየተከናወነ ያሉት የቁጥጥር ስራም አካል መሆኑን የክልሉ የንግድና ገበያ ልማት ቢሮ ኃላፊ አቶ ገለበ ጎልቶም ለአሜሪካ ድምፅ አስታውቀዋል። ሰሞኑን ከቢራው የንግድ ተቋማት የጸረ ሕገ ወጥ ንግድና ገበያ መቋጠሪያ የጋራ ኮሚቴ ጋራም ግምገማ ማድረጋቸውን በአገር ውስጥ የመገናኛ ብዙሃን የተለጸው ንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌም በአገር አቀፍ ደረጃ ተወሰዱ ያሏቸውንም የማሸግ እርምጃዎችን ጠቅሰዋል። የሕግ ጥሰት ፈጽመው በመገኘታቸው ከዚህ ቀደም ታሽገው ከነበሩት መካከል 28634 የንግድ ተቋማት በመጸጸታቸውና በህግ አግባብ ብቻ ለመስራት ዝግጁ በመሆናቸው ተከፍተው ወደ ስራ እንዲገቡ ተደርጓል በማለት አብራርቷል። የእስራት እርምጃ ተወሰደባቸው ካሏቸውም 594 ነጋዴዎች ውስጥ 164ቱ ከእስራት መፈታታቸውንም ጠቁሟል። የመንግሥት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ባለፈው ሳምንት እሁድ በሰጡት ማብራሪያም አሁን ባለው ነባራዊ ሁኔታ ከማክሮ ኢኮኖሚ ማሻሻያ ጋራም በተያያዘ የዋጋ ጭማሪ ለማድረግ የሚያስችል ምንም አይነት ምክንያት የለም ሲሉም መሰረታዊ ያሏቸውን ሶስት ነጥቦችን ዘርዝረዋል። ከእነዚህም ውስጥ አንደኛው በአሁኑ ወቅት በገበያው ላይ ያለው የገቢ ሸቀጥ ከማዳበሪያም፣ ከነዳጅና ከመድኃኒት በቀር በፍራንኮ ቫሉታ የገቡትን ጨምሮ አብዛኞቹ በጥቁር ገበያ የምንዛሬ ተመን ተገዝተው የገቡና ከዚህ ቀደም የዋጋ ማሳኪያ የተደረገባቸው ናቸው የሚል ነበርም። በመሆኑም በማክሮ ኢኮኖሚው ማሻሻያ መሰረት ገበያ በወሰነው የዶላር ምንዛሪ ተመን ሸቀጦችን ገዝቶም ወደ አገር ቤት ለማስገባት ቢያንስ ወራት ይፈጃል ስሉም ለሰሞኑ የሸቀጦች ዋጋ ጭማሪ ምክንያት እንደማይሆኑም ገልጿል። የወላይታ ሶዶ ዩኒቨርሲቲ የኢኮኖሚክስ መምህሩ እየታየ ካለው የዋጋ ጭማሪ ጋራም ተያይዞ የተወሰደ ያለው እርምጃ ነጻ የኢኮኖሚ ስርዓትን የሚጻረርና ጊዜያዊ መሆኑን ገልጸው ተችተዋል። በምትኩ ምርታማነትን በማሳደግ በአቅርቦትና በፍላጎት መካከል ያለውን ክፍተት ማቀራረብ ተመራጭ ነው ስሉ ማስገንዝቧል። መደረግ ያለበት አሁንም አጭር ጊዜና የረዥም ጊዜ ዕቅድ መንግስት ማውጣት አለበት የሚል እምነት አለኝ። በአጭር ጊዜ አቅርቦትን የመጨመር ሁኔታ ላይ መንግስት ጣልቃ ገብቶ የተለያዩ ሸማቾች ህብረትን ወይም ማህበራትን በማደራጀት ፍትሐዊ በሆነ ዋጋ በነሱ ላይ ቁጥጥር እየተደረገ እነሱ እጻዎችን ለገበያ እንዲያቀርቡ ወይም አቅርቦትን ወይ ሰፕላይ እንዲጨምሩ ማድረግ አስፈላጊ ነው ብዬ ነው የማምነው። ነገር ግን በዘላቂነት መንግስት ምን ማድረግ አለበት ወይም በረጅም ጊዜ አቅዶ ምን ማድረግ አለበት ለሚለው ፖሊሲ ቀርጾ ምርትንና ምርታማነትን አሁንም ካለበት ሁኔታ መጨመር አለበት። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ እንዲሁም የደቡብ ኢትዮጵያ ክልል የንግድና ገበያ ልማት ቢሮ ኃላፊ አቶ ገለቦ ጎልቶሞም መንግሥት በንግድ ሥርዓቱ ውስጥ አላጓ የምርት እጥረትና የዋጋ ጭማሪ በሚያደርጉ አካላት ላይ የተጀመረው የሕግ ማስከበር እርምጃ ይቀጥላል ሲሉ አስጠንቅቀዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳ። አድማጮቻችን የትንታኔው መጽሔታችን ዘገባዎች እንደቀጠሉ ናቸው። አሁን ደግሞ ከወደ ናይጄሪያ ውስጥን አልን፤ ቀጣዩ ዘገባችን የናይጄሪያ ምክር ቤት መንግስትን ወይም ስርዓትን በኃይል ለመገልበጥ ነው በሚል በሀገሪቱ ውስጥ የሚካሄደውን የጸረ መንግስት ሁከትና የተቃውሞ ድርጊቶች ለማስቆም የታሰበውን የህግ ረቂቅ እንዲቀር አዟል። የህግ ረቂቁ እንዲቀር የተደረገው መንግስት ተቃዋሚዎች ላይ እርምጃ እንዲወስድ ያስችሏል የሚሉ የመብት ተሟጋች ድርጅቶችና ዜጎች ሰፊ ትችት ከቀረበበት በኋላ ነው ቲሞቲ ኦቢዙ ከአቡጃ የላከውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የናይጄሪያ የታችኛው ምክር ቤት አፈጉባኤና የህግ ረቂቁን ያስተዋወቁት ታጁዲን አባስ ከትላንት በስቲያ ረቡዕ በሰጡት መግለጫ የቀረበውን የህግ ረቂቅ አንስተዋል። አባስ ሁኔታው የህዝቡን ስጋትና የናይጄሪያን ወቅታዊ ሁኔታ በጥንቃቄ በማጤን የተሰጠ ምላሽ ነው ብለዋል። በሐምሌ ወር መጨረሻ ላይ የቀረበውና 24 አንቀጾች ያሉት የጸረ ሁከት ህግ በአገሪቱ የህግ አወጣት ሂደት ውስጥ ትልቅ እርምጃ ነው ከተባለበት በምክር ቤቱ የመጀመሪያ ደረጃ ንባብ ላይ ደርሶ እንደነበረ ተነግሯል። ረቂቅ ህጉ ቢጸድቅ ኖሮ ናይጄሪያውያን ብሔራዊ መዝሙር ላይ ላለመሳተፍ ቢፈልጉ አምስት ዓመት ወይም የተቀመጠውን የሰዓት ላፊ በመቃወም ህገወጥ በሆኑ ነገሮች መንገድ ቢዘጉ ወይም ህገ ወጥ ሰልፍ ቢያደርጉ የአስር ዓመት እስራት ወይም ከባድ ቅጣት ይጠብቃቸዋል። የእርምጃው ተቺዎች የተቃውሞ አስተያየቶችን ለማፈን በባለሥልጣናት የተደረገ ሙከራ ነው ይላሉ። ዳሚላሬ አኪኖላ አቡጃ ላይ የተመሠረተው ቴክትባክ የተሰኘው የሰብዓዊ መብት ተሟጋች ድርጅት አባል ነው። የሕዝቡ ኃይል የእነሱን ኃይል አፍኗል። ለዚያም ነው ዝም ብሎ በደመነፍስ ሲወጣው የህግ ረቂቅ እንዲቀር መደረጉን የምታዩት። የህግ ረቂቅ ከመቅረቡ በፊት እንኳን የናይጄሪያ የሲቪክ ምህዳሩ ታግዷል። እነዚህ ሁሉ አንድ ላይ ለማምጣት የተደረጉ ሙከራዎች ናቸው። ስለዚህ እነዚህ ሙከራዎች አያስደንቅም። የህጉ ረቂቅ ለህጋዊ ተቋማት ስልጣን የማይታዘዙ ዜጎች ለሶስት አመት ሊታሰሩ እንደሚችሉ ይናገራል። የተዘጋጀውም በናይጄሪያ ውስጥ የተካሄዱ የጸረ መንግስት ተቃውሞ ሰልፎችን ተከትሎ ነው። በዚህ ወር መጀመሪያ ላይ በሺዎች የሚቆጠሩ በናይጄሪያ ዋና ዋና ከተሞች ጎዳናዎች ላይ የመንግስት ማሻሻያዎችን በተለይም እንዲቀሩ የተደረጉ የነዳጅ ድጎማዎች እንደገና እንዲመለሱ ጠይቀዋል። የጸጥታ አስከባሪዎች ሰልፈኞችን ለመበተን ተመጣጣኝ ያልሆነ ኃይል ሲጠቀሙ ተቃውሞው ወደ ብጥብጥ ተለወጠ ተለወጠ። አምነስቲ ኢንተርናሽናል በውከቱ 23 ሰዎች ተገድለዋል ብለዋል። የአምነስቲው ኢሳ ሳኑሲ የናይጄሪያ ህግ አውጪዎች ይልቁንም አስፈላጊ በሆኑ ጉዳዮች ላይ ማተኮር አለባቸው ይላሉ። ነገሩ ሁሉ የተዛባ ያለ ቦታው ያለ ጊዜው የተደረገና አግባብነት የሌለው ነው። ምክንያቱም ይህ ህግ ጨካኝ አፋኝና በምንም አይነት ፋይዳ የሌለው ነው። ምናልባትም ከመንግስት ጋር የማይስማሙ ሰዎችን ለማጥቃት ለማስፈራራት ሊጠቅም ይችላል። ሙሉ በሙሉ መወገድ አለበት። በጓሮ በር እንደማይመለስ ዋስትና ማግኘት አለብን። የህግ አውጪዎች ሙስናን፣ የመልካም አስተዳደር እጦትን፣ ረሃብና እያደገ የመጣውን የዋጋ ግሽበት ለመፍታት ትኩረት ሰጥተው መስራት አለባቸው። የሰብአዊ መብት ተሟጋች ቡድኖች የናይጄሪያን ባለሥልጣናት የዜጎችን ምህዳር የሚቀንሱ አፋኝ ህጎችን ለማውጣት መሞከራቸውን ብዙ ጊዜ ይወቅሳሉ። ናይጄሪያ እንደ ኤሮፓ አቆጣጠር በ2019 የማህበራዊ ሚዲያ አጠቃቀምን ለመቆጣጠር ያወጣቸውን ህግ ተቃውሞ ከቀሰቀሰ በኋላ አቋርጣለች። ባለስልጣናቱ ግን ህጎቹ ለብሔራዊ ደህንነት የሚጠቅሙ ናቸው ይላሉ። የአቡጃ ነዋሪ ጎድስዊል ኢፋም በዚህ አይስማሙም። ከተቃወሙት ዜጎች አንዱ ነኝ። ዜጎች ሀሳባቸውን እንዲገልጹ ይፈቀድላቸዋል። ሰዎች ሀሳባቸው እንዳይገልጹ ከመከልከል ይህንን ሁሉ ለመግታት ሌሎች የተሻሉ መንገዶች አሉ። እኛ የምንመራው በዲሞክራሲያዊ አይነት አመራር ነው። ለጊዜው የመብት ተሟጋቾችና ዜጎች የህግ አውጪዎችን ቀጣይ እርምጃዎች እየተቆጣጠሩ ነው። አድማጮቻችን እየተከታተላችሁ ያላችሁት በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በቪኦኤ በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ እየተላለፈላቸው የሚገኘውን የዛሬ አርብ ነሐሴ 10 2016 ዓ ም የምሽቱን ዝግጅታችን ነው። እስካሁን ድረስ ተከታተሉት የቆየው የዝግጅታችን የመጀመሪያው ምዕራፍ ነበር። ቀጥለን ደግሞ ወደ ሁለተኛው ምዕራፍና ዝርዝር ያሉ ዘገባዎች ወደ እናንተ ወደሚደርሱበት እንሸጋገራለን። ወደ መጀመሪያው ዘገባችን ሁለተኛው አጋማሽ፣ መጀመሪያው ዘገባችን ሳልፍ ስዊድን በመካከለኛውና በምስራቅ አፍሪካ ዙሪያ እየተሰራጨ ያለውን በቀድሞ አጠራሩ የዝንጀሮ ፈንጣጣ ወይም ኢምፖክስ ተላላፊ በሽታ በሀገሯ ማግኘቷን ሐሙስ ዕለት አስታውቃለች። ይህ የኤምፖክስ አደገኛ የተባለው ዝርያ ከአፍሪካ ውጭ ሲታይ ለመጀመሪያ ጊዜ ሲሆን ስዊድን በሽታው መገኘቱን ያስታወቀችው የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኤምፖክስን ወረርሽኝ ወደ ሌሎች 12 ሀገራት መዛመቱን ተከትሎ ጉዳዩ አስቸኳይ የማህበረሰብ ጤና ስጋት መሆኑን ካወጀ ከአንድ ቀን በኋላ ነው። ለመሆኑ ኢምፖክስ ምን አይነት በሽታ ነው? በየትኛው የዓለም ክፍል ነው የተስፋፋው? የሚለውን ጥያቄ ለመመለስ ስመኝሽ የቆየ የአሜሪካ ድምፅና አሶሽትድ ፕሬስ ያጠናቀሩት ዘገባ አቀናጅታ እንደሚከተሉ አሰናርተዋለች። በቀድሞ አጠራሩ የዝንጀሮ ፈንጣጣ በመባል ይታወቅ የነበረው የኤምፖክስ በሽታ በአፍሪካ በከፍተኛ ሁኔታ እየተስፋፋ በመምጣቱ የዓለም ጤና ድርጅት ቫይረሱ ዓለም አቀፍ ድንበሮችን ተሻግሮ ሊስፋፋ ይችላል ሲል ረቡዕ ዕለት ጉዳዩ የማህበረሰብ ጤና ስጋት መሆኑን አውጇል። የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል በሽታው በአህጉሩ ላይ የማህበረሰብ ጤና ስጋት መሆኑን ይፋ ያደረገው ማክሰኞ ዕለት ነበር። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ገብረ ኢየሱስ ውሳኔውን ያሳወቁት የተባበሩት መንግስታት ድርጅት የጤና ተቋም አስቸኳይ ስብሰባ ካካሄደ በኋላ ሲሆን፣ እንደተሰጋው የስዊድን ባለስልጣናት አደገኛ የተባለው የኤምፖክስ ዝርያ ቫይረስ ያለበት ሰው ማግኘታቸውን ሐሙስ ዕለት ይፋ አድርገዋል። የጤና ድርጅቱ እንዳለው በዚህ ዓመት ብቻ በአፍሪካ ከ14 ሺህ በላይ ዜጎች በበሽታው የተያዙ ሲሆን 524 ሰዎች ህይወታቸውን አጥተዋል። ከባለፈው አመት ጋር ሲነጻጸር ቁጥሩ የጨመረ መሆኑንም አመልክቷል። እስካሁን ከተመዘገበው የሞት ቁጥር ከ96 በመቶ በላይ የሚሆነው የተመዘገበው በኮንጎ ውስጥ ቢሆንም ሳይንቲስቶች አዲሱ የቫይረሱ ዝርያ በቀላሉ በሰዎች መካከል ሊተላለፍ ይችላል በሚል ስጋት ገብቷቸዋል። በዓለም ጤና ድርጅት የአፍሪካ ቀጠና ቢሮ ተጠባባቂ ድንገተኛ ክስተቶች ስራ አስኪያጅ ሳምቦላንድ ከአሜሪካ ድምፅ ጋር ባደረጉት ቆይታ እንዳስረዱት በሽታው ከየት እንደመጣና የመጀመሪያው ታማሚ ማን እንደነበር በግልጽ አይታወቅም። ኢምፖክስ እንደ ሌሎቹ ትኩረት የምናደርጋቸው ወረርሽኞች ምንጩን ልንለየው የምንችለው አይደለም። የዚህ ምክንያቱ ደግሞ በሽታው በተለይ በማዕከላዊና ምዕራብ አፍሪካ አካባቢ ለረዥም ጊዜ የቆየ በመሆኑ ነው። አንዳንድ ጊዜ ምናልባት በአንድ ወረርሽኝ ወቅት ከእንስሳት ማቆያ የተዛመተ ቫይረስ ሲኖር የመጀመሪያውን ታማሚ ልንለይ እንችላለን። ነገር ግን አሁን በዲሞክራቲክ ሪፐብሊክ በተከሰተው ወረርሽኝ ከሰው ወደ ሌላ ሰው እየተላለፈ ስላለው በሽታ ነው የምናወራው። ስለዚህ አሁን የሚያሳስበን በበሽታው ለተያዙ ሰዎች እንዴት ድጋፍ ማድረግ እንደምንችልና እንዴት እንደምንከላከለው ነው። ለመሆኑ ቀደም ሲል መንኪ ፖክስ ወይም የዝንጀሮ ፈንጣጣ ተብሎ ይጠራ የነበረው ኤምፖክስ ምን አይነት በሽታ ነው? እንዴትስ በቁጥጥር ስር ማዋል ይቻላል? የሚለውን ጥያቄ ለመመለስ አሶሽየትድ ፕሬስ ባወጣው ማብራሪያ በሽታው ለመጀመሪያ ጊዜ የታወቀው እንደ አውሮፓውያን አቆጣጠር በ1958 ሳይንቲስቶች በዝንጀሮች ሰውነት ላይ ጠባሳ የሚተው ወረርሽኝ ባስተዋሉ ጊዜ መሆኑን አመልክቷል። እስከ ቅርብ ጊዜ ድረስም በበሽታው የተያዙት በመካከለኛውና በምዕራብ አፍሪካ ውስጥ በበሽታው ከተያዙ እንስሳት ጋር ንክኪ የነበራቸው ሰዎች እንደነበሩም ገልጿል። እንደ አውሮፓን አቆጣጠር በ2022 ለመጀመሪያ ጊዜ ቫይረሱ በጾታዊ ግንኙነት እንደሚሰራጭ የተረጋገጠ ሲሆን ከዚህ በፊት የኤምፖክስ በሽታ መኖሩ ባልታወቀባቸው ከሰባ በላይ ሀገሮች ውስጥ ወረርሽኙ መከሰቱን አሶሺየትድ ፕሬስ አመልክቷል። ኤምፖክስ እንደ ፈንጣጣ ከመሳሰሉ ቫይረሶች ቤተሰብ ውስጥ የሚመደብ ሲሆን ትኩሳት፣ ብርድ ብርድ ማለትና የሰውነት ሕመም የመሳሰሉ ምልክቶችን ያሳያል። በሽታው የተባባሰባቸው ሰዎች ደግሞ ፊታቸው፣ እጆቻቸው፣ ደረታቸውና የመራቢያ አካላቸው ላይ ቁስለት ሊኖራቸው ይችላል። በአፍሪካ በበሽታው የተያዙ ሰዎች ቁጥር ድንገት በከፍተኛ ሁኔታ እየጨመረ መምጣቱ ከፍተኛ ስጋት ፈጥሯል። ባለፈው ሳምንት የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል በሽታው ቢያንስ በ13 የአፍሪካ ሀገራት ውስጥ መገኘቱን አስታውቋል። ባለፈው ዓመት በተመሳሳይ ወቅት ከነበረው ሁኔታ ጋር ሲነጻጸርም በበሽታው የተያዙ ሰዎች ቁጥር በ160 ከመቶ የሟቾች ቁጥር ደግሞ በ19 ከመቶ ጭማሪ አሳይቷል። የዓለም ጤና ድርጅት የማህበረሰብ ጤና ስጋት መፍጠሩን ይፋ ያደረገውም በዚህ ምክንያት ነው። ዋና ዳይሬክተር ቴዎድሮስ አድሃኖም በማህበረሰብ ጤና ላይ ስጋት የፈጠረ በሽታ መሆኑን ማስታወቃቸው ዓለም አቀፉ ማህበረሰብ እርምጃ እንዲወስድ ማንቂያ ጥሪ ሆኖ የሚያገለግል ነው ለተፈጠረው ቀውስ ውጤታማ ምላሽ ለመስጠት ባለን አቅም ላይ ብዙ አዎንታዊ ተጽዕኖ ይኖረዋል። ስለዚህ ቀደም ሲል ከነበሩት ስራዎች ሁሉ በተጨማሪ ከዓለም አቀፉ ማህበረሰብ ጋር ተባብረን መስራት እንችላለን ማለት ነው። በዚህ ዓመት መጀመሪያ ላይ ኮንጎ ውስጥ በሚገኝ የማዕድን ማውጫ ከተማ ውስጥ በቀላሉ ሊሰራጭና እስከ አስር ከመቶ የሚደርሱ ሰዎችን ሊገድል የሚችል አዲስ የኢምፖክስ ቫይረስ ዝርያ መገኘቱን ሳይንቲስቶች ይፋ አድርገው ነበር። ቀደም ሲል በነበሩት ጊዜያት በተከሰቱ የኤምፖክስ ወረርሽኞች ቁስሎች በብዛት ይታዩ የነበሩት በደረት እጅና እግሮች ላይ ሲሆን፣ አዲሱ የቫይረሱ ዝርያ ግን በመራቢያ አካላት ላይም ቀለል ያሉ ምልክቶችና ቁስሎችን እንደሚያስከትል አሶሺየትድ ፕሬስ አመልክቷል። ይህም በቀላሉ በሽታውን ለመለየት አስቸጋሪ እንደሚያደርገው፣ ሰዎች በበሽታው መያዛቸውን ሳያውቁ ለሌሎች ሊያስተላልፉ እንደሚችሉም ዘገባው የኮንጎ ተመራማሪ የሆኑትን ዶክተር ፕላሲዴ ኢንጌቤንን ጠቅሶ አብራርቷል በዋናነት በመካከለኛውና በምዕራብ አፍሪካ ይገኝ የነበረው ኤምፖክስ በቅርቡ በአራት የምስራቅ አፍሪካ ሀገራት ማለትም በብሩንዲ ኬንያ ሩዋንዳና ዩጋንዳ መገኘቱን የዓለም ጤና ድርጅት አስታውቋል ሁሉም ወረርሽኞች ኮንጎ ካለው ወረርሽኝ ጋር የተገናኙ ሲሆን የጤና ድርጅቱ ዋና ዳይሬክተር በሽታው በአፍሪካ ውስጥና ከአህጉሩ ውጭም ሊስፋፋ ይችላል የሚል ስጋት መኖሩን አስታውቀው ነበር። በአይቬሪኮስትና በደቡብ አፍሪካ እንደ አውሮፓያን አቆጣጠር በ2022 በዓለም ዙሪያ የተሰራጨውና ወደ 100ሺህ የሚጠጉ ሰዎችን ያጠቃው ብዙም አደገኛ ያልሆነ የኢምፖክስ ቫይረስ ዝርያ መከሰቱን አስታውቀዋል። ቦላንድ እነዚህን ወረርሽኞች በቁጥጥር ስር ለማዋል የጤና ድርጅቱ ከአፍሪካ ሀገራት የጤና ሚኒስትሮች ጋር በቅርብ እየሰራ መሆኑን ያብራራሉ። ለምሳሌ በዲሞክራቲክ ሪፐብሊክ ኮንጎ ክትባቶችን ለማምጣትና በሚቀጥለው ሳምንታት ወይም ሁለት ወራት ውስጥ በመላ አገሪቱ ክትባት መጀመር የሚያስችል እቅድ ለማውጣት ከብሔራዊ ቁጥጥር ባለስልጣኖቻቸውና ከጤና ጥበቃ ሚኒስትር ጋር እየሰራን ነው። ልክ እንደ ማንኛውም ተላላፊ በሽታ በኮንጎ የተከሰተው አዲሱ ኤምፖክስ ቫይረስ በአራት የምስራቅ አፍሪካ ሀገራትም ተገኝቷል። ከአፍሪካ ውጭም ለመጀመሪያ ጊዜ በስዊድን ኤምፖክስ ቫይረስ ያለበት ሰው መገኘቱን የሀገሪቱ የሕዝብ ጤና ኤጀንሲ ይፋ አድርጓል። የስዊድን ባለስልጣናት በአሁኑ ወቅት አጠቃላይ ሕዝቡ ላይ የተጋረጠው አደጋ በጣም ዝቅተኛ ተደርጎ የሚቆጠር ነው ቢሉም አልፎ አልፎ በበሽታው የተያዙ ሰዎች ከውጭ ሊገቡ እንደሚችሉ ግን አመልክተዋል። ሆኖም አሶሲየትድ ፕሬስ እንደሚለው እንደ ኮቪድ-19 እና ኩፍኝ ከመሳሰሉ በሽታዎች ጋር ሲነጻጸር ኤምፖክስ አየር ወለድ በሽታ ባለመሆኑ ከሰው ወደ ሰው ለመተላለፍ የቆዳ ንክኪን የሚጠይቅ ነው። ዘገባው አክሎም የበለጸጉ ሀገራት ኤምፖክስን ለማስቆም ካላቸው ሀብት ጋር ሲነጻጸር ቫይረሱ ቢገኝ እንኳን ስርጭቱን በፍጥነት ማስቆም ይችላሉ። እንደ አውሮፓያን አቆጣጠር በ2022 በበርካታ ሀገሮች የተከሰተውን የኤምፖክስ ወረርሽኝ ሰዎች ተጋላጭ ከሚያደርጓቸው ባህርያት እንዲታቀቡ ከማድረግ በተጨማሪ በበለጸጉ ሀገራት ክትባቶችንና ሕክምናዎችን በመጠቀም ማስቆም ተችሏል። ነገር ግን አሶሽትድ ፕሬስ ክትባቱም ሆነ ሕክምናው እስካሁን በአፍሪካ እንደማይገኝ ያመለክታል። በለንደን የንጽህናና ትሮፒካል ሕክምና ትምህርት ቤት ባልደረባ የሆኑትን ተመራማሪ ጠቅሶ ያብራራው አሶሽየትድ ፕሬስ እንደ ፈንጣጣ የመሳሰሉ ተዛማጅ ቫይረሶችን ጨምሮ ክትባቶች መጠቀም በሽታውን ለመቆጣጠር ያስችላል። ሆኖም የኮንጎ ባለስልጣናት አራት ሚሊየን የክትባት ጠብታ ለማግኘት ጥያቄ ማቅረባቸውን የኮንጎ ኤምፖክስ ምላሽ ኮሚቴ አስተባባሪን ጠቅሶ የዘገበው አሶሽየትድ ፕሬስ እስካሁን ግን ምንም ክትባት እንዳላገኙም አመልክቷል። በአሜሪካ ድምፅና በአሶሽየትድ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ትውልደ ኢትዮጵያዊ ታዳጊ ተመራማሪ የታይም መጽሔት የአመቱ ምርጥ ልጅ ክብር አገኘ። የ15 ዓመቱ ትውልደ ኢትዮጵያዊ ሄማን በቀለ የታይም መጽሔት የአመቱ ድንቅ ልጅ ወይንም ኪድ ኦፍ ዘይር ተብሎ ተመርጧል። በአሜሪካ ፌርፋክስ ቨርጂኒያ ግዛት ውስጥ ነዋሪ የሆነው ሄማን የቆዳ ካንሰር ለማከም የሚያገለግል በአነስተኛ ዋጋ የሚገኝ ሳሙና ፈጣሪ ነው። የሄመን ግኝት በተለይ በድህነት ውስጥ ለሚገኙ የህብረተሰብ ክፍሎች የቆዳ ካንሰር ሕክምና ተደራሽ እንደሚያደርግም ታምኖበታል። ታይም መጽሔት ሄመንን የመረጠው ወደፊት ሜላኖማ የሚባለውን ጨምሮ የቆዳ ካንሰርን የሚያክም መድኃኒት በአዲስና የበለጠ ተደራሽ በሆነ መንገድ ለማድረስ የሚያስችል ሳሙና በመስራቱ መሆኑን አስታውቋል። ገና የአራት ዓመት ልጅ እያለ ከወላጆቹ ጋር ወደ አሜሪካ የመጣው ሄመን ባለፈው ዓመት ህዳር ወር ላይ ከአሜሪካ ድምፅ ጋር ባደረገው ቃለ ምልልስ ሰዎች ሳሞናውን በቀላሉ ማግኘት ይችሉ ዘንድ ድርጅት ማቋቋም እንደሚፈልግም ተናግሯል። ሄመንና ቤተሰቡ ከደንገረመው ጋር ያደረጉትን ቆይታ በድጋሚ ወደ እናንተ እናደርሳለን። የ14 ዓመቱ ሄመን በቀለ ስሪኤም በተሰኘው የሳይንስና ተግባራዊ ህይወት ተቋም የዩናይትድ ስቴትስ ታዳጊ ሳይንቲስት ተብሎ የተሸለመው ከሳምንታት በፊት ነበር። ሄመን ከልጅነቱ አንስቶ የፈጠራ ፍቅርና ህልም ነበረው። I've always just been passionate about science and creating things and just innovating and ሁሌም ቢሆን የሳይንስና ነገሮችን የመፍጠር ፍላጎት ነበረኝ። ኤስሲቲኤስ የተሰኘው የደረቁ ሳሙና ሀሳብ የመጣው ገና ስለ ውድድሩ ሳላውቅ በፊት ነው። ነገር ግን ስርኤም ስለተሰኘው ውድድር ስሰማ ሙከራውን ዝም ብሎ ከማድረግ ስራውን ከመስራት በተጨማሪ ለውድድር ማስገባትና ውጤቱ የት ያደርሳል የሚለውን ለማየት እድሉና ግቡን ፈጠረልኝ። ምንም እንኳን ስራው ከውድድሩ በፊት የተጀመረ ቢሆንም ውድድሩ ግን ስራዬን የማቅረብበት ሁኔታ ፈጥሮልኛል። ስሪኤም በአሜሪካ ግዙፍ ሳይንስ ነክ ጥናቶችና ውድድሮችን የሚያካሄድ ተቋም ነው። ተቋሙ ባዘጋጀው ውድድር ሄመን የ25000 ዶላር አሸናፊ ሆኗል። የሄመን የሳይንስ ፈጠራም በሙከራ ሂደት ስኬታማነቱ ሲረጋገጥ የቆዳ ሕክምና ታሪክን ሙሉ ለሙሉ የሚቀይር ነው ሳሙናው የተሰራባቸው የራሱ ምክንያቶችና ሁኔታዎች አሉት። ዋጋው ርካሽ መሆኑና ተደራሽ መሆኑ አንድ ጉዳይ ነው። እንደሚመስለኝ ከልጅነት ያንስተው በሳይንሱ ዓለም የገነኑ ብቻ ሳይሆኑ ለማህበረሰቡ በቀላል ተደራሽ መሆኑ የሚችሉ መፍትሄዎች ላይ አተኩር ነበረ። እንደ ቆዳ ካንሰር ያለ መድኃኒት የተገኘለት ነገር ግን ደግሞ ለሁሉም ሰው መድኃኒቱ ተደራሽ ያልሆነ ዘርፍ አለ። በዓለም ላይ በአማካይ ለቆዳ ህክምና የሚከፈለው ገንዘብ 40 ዶላር ያወጣል። ይህንን ስታስቢው እብደት ይመስላል። ምክንያቱም ያንን መግ ዛት አቅማቸው የማይፈቅድ እጅግ ብዙ ሰዎች አሉ። ስለዚህ ልሰራ የሞከርኩት ነገር በዘርፉ የሚደነቅ ነገር ብቻ ሳይሆን ለሰዎችም በቀላሉ ተደራሽ የሚሆን ነው። ወይዘሮ ሙሉመቤት ጌታቸውና አቶ ወንደሰን በቀለ የሄመን ወላጅ እናትና አባት ሲሆኑ ከሶስት ልጆች መካከል ሄመን ሁለተኛ ልጃቸው ነው። ቤተሰቦቹ የሄመንን ባህሪ እንዲህ ይገልጹታል። ሄመን በጣም መፍጠር ይወጣል ነገሮችን በጣም መመራመር ከልጅነቱ ይወዳል። ብዙ በመጫወቻ መጫወት አይወድም። ራሱ በፈጣጠረው ነገር መጫወት ይወዳል። በጣም ሶሻል ነው። ከሰው ጋር ማውራት ይወዳል። መጫወት ይወዳል። በጣም አንባቢ ነው። የሚሰማ ልጅ ነው። በጣም ያዳምጣል። ትንሽ ትንሹን ያህል ለመንገር እንግዲህ ይህ እንደዚህ አይነት ልጅ ነው። በጣም ሶሻል ነው። በጣም ከሰው ጋር ወሬ መጫወት ብዙ ጓደኞች አሉት። ትንሽ ለመጨመር ያህል ሚምን ከልጅነቱ ጀምሮ አንድን ነገር ለማወቅ በጣም ጉጉ ነው። ጓጉቶ ብቻም ሳይሆን ደግሞ ድፍረቱም አለው አንድን ነገር ሰርቶ ማየት የሚወድ ልጅ ነው ገና ከልጅነቱ ጀምሮ እና በሌላ ደግሞ ጎኑ ሲታዩ ደግሞ ብዙ ሞር መጫወቱን ይወዳል። ጓደኞች ጋር አብሮ ጊዜ ማሳለፍ ይወዳል። መጽሐፍ ሌላው ጓደኞቹ ናቸው። ከልጅነቱ ጀምሮ ይህን ይመስላል። ይሄ መን ወላጆች ልጃቸው ከህፃነቱ ጀምሮ ያዳበረውን የፈጠራ ፍቅርና ክህሎት ቢያበረታቱም ስርኤም ስለተሰኘው ስለአሁኑ ውድድር ግን ያወቁት ዘይተው ነው። ነገር ብዙ ስለሚሰራ እዛ አሁን ደግሞ እንዲህ ነው የካንሰር ነገር ነው የምመራመረው ሲል፣ ያው በቃ ሁልጊዜም እኛ እንዲህ አይነት ስራ ስለሚሰራ አዲስ አይደለም። ምንም ማንም ከየትም እንዳገኘው አናውቅም። አግኝቶት ኦሬዲ ኢንትሪውን ካስገባ በኋላ ነው የምንሰማው። እና ላሸንፍ እችላለሁ ይላል። ኧረ ተው ይሄ ነገር በጣም ብዙ ሲደክምበት እናያለን፣ ሲለፋ እናያለን። ከአስሩ ግን አንዱን ነው ተብሎ ሲነገረ ነው የዛን ጊዜ በጣም በቃ ነገሩ እውነት ይሄ ነገር ጥልቅ ነገር ነው ማለት ነው። ይህ ያህል አሳማኝ ነገር ነው ማለት ነው ብለን ያኔ ነው በቃ በደንብ የነቃ ነው። እስከዛ ድረስ ያው ድሮ እንደሚያደርገው የሆነ ነገር እየተወዳደረ ነው ብለን ነበር የተው ነው ሲወዳደር። ይህምን አንድ ነገር ተወዳድሮ የማሸነፍ ፍላጎቱ አለው። እና ያንን ነገር እኔ ከልጅነቱ ጀምር የማነበው ነገር ነው። እና እርግጠኛ ልክ አስር የመጨረሻ ደረሱ ሲባል እኔ ለሱ ለእኔ በቃ በቂ ነው ባይ ነበርን በዛን ሰዓት ቤተሰብ ውስጥ ሁሉ የነበረው ስሜት በቃ ጥሩ መጥተሃል፣ ራስህን አዚህ ጋር አሳይተሃል፣ ጥሩ ነው። እኛ በዛ ራሱ የሆነ የመርካት ነገር ነበር። ግን እሱ በዛም አልረካም። እጁ ላይ ያለውን ነገር እስከ መጨረሻው ጥግ እስከ ማድረስ ድረስ ቅድም እንዳልኩሽ ነው። በቃ ድፍረቱ ስላለው፣ አቅሙ ስላለው፣ ብዙ የመስራት ፍላጎቱም ስለነበረው ያንን ነው የሰራው። አባቱ አቶ ወንደሰን ምርጥ አስር ውስጥ መግባቱ በራሱ እንደ ታዳጊ ልጅ ትልቅ ስኬት ነው ብለው ማሰባቸውን እና ቤተሰባቸው በዛም መደሰቱን ይናገራሉ። ይህ የአሁኑ ስኬት ታዲያ በሄመን የወደፊት ህይወት ላይ ትልቅ ሚና ያለው መሆኑን የሚረዱት ወላጆቹ ከትምህርቱ ጎን ለጎን ስራውን እንዲያካሄድ እንደሚጥሩም ይጠቁማሉ። አው ገና እንግዲህ ዘጠነኛ ክፍል ተማሪ ነው። ብዙ ነገር ይጠበቅበታል። ትምህርቱ ላይ ሞር ፎከስ እንዲያደርግ ነው እኛ በጣም የምናበረታታው። ጎን ለጎን ደግሞ ይህን ፍላጎቱን እንዲገታ አንፈልግም እና ሁለቱንም ጎን ለጎን የማስኬድ ነገር ትምህርቱን እየተማረ በጎን በኩል በጎን ደግሞ ይህንን ነገር የማዳበር የማሳደግ ፍላጎቱም ስላለው እኛ ደግሞ እንደወላጅ ለመደገፍ ዝግጁ ነን የቻልነዋቀን ግን ሞር ትምህርቱ ላይ ፎከስ አድርጎ እንዲሄድ ነው በዋናነት የምንፈልገው። ያለ ያው እንዳልኩሽ ነው። በጣም ሰልፍ ድሪቨን ራሱን ነው በጣም እሱ የሚለውን ነው እንግዲህ አሁን እኛ የምንሰማው፣ ምን እንደሚፈልግ መጀመሪያ በጣም ትረስታለን እሱ ላይና አባቱም እንደነገረሽ ዋናው ነገር ትምህርት ነው። ያው ፉል ታይሙን ትምህርት ላይ ቢያውል ደስ ይለናል። ግን ደግሞ ይህንንም ሪሰርች ደግሞ በጣም ብዙ ደክሞበታል እና ሁለቱንም ጎን ለጎን የሚያስኬድበትን ሁኔታ ለመፍጠር ነው የምንፈል። ሄመን በቀለ በቀጣይ ሊሰራቸው ስለሚያስባቸው ጉዳዮችም ጥርት ያለ ራዕይና ገብ እንዳለው ይናገራል። የሽልማቱን ገንዘብ ለኮሌጅ ክፍያ አስቀምጠዋለሁ አሊያም ደግሞ ምርምሬን ለማስፋፋት እጠቀምዋለሁ። ምክንያቱም የአሜሪካ የመድኃኒት ጥራትና ቁጥጥር ተቋም ኤፍ ዲ ኤ ማረጋገጫን ጨምሮ ሌሎች የምስክር ወረቀቶች ስለሚያስፈልጉ ለዚያ መሰል ጉዳዮች ልጠቀም እችላለሁ። ሌላው ደግሞ በቀጣይ አምስት ዓመት በዚህ ፕሮጀክት ዙሪያ ልሠራቸው የማስባቸው ግቦችን አስፍሬያለሁ። እንደነገርኩሽ የመድኃኒት ጥራትና ቁጥጥር ማረጋገጫ ብቻ ሳይሆን በሰው ላይ የመፈተ ፍቃድ የሚሰጠው የፌዴራል ቢሮ ማረጋገጫም ያስፈልገኛል። ይሄ ደግሞ በዲጂታል ብቻ ከተደረገው ሙከራ በተጨማሪ ሳሙናውን ለሕዝብ ይፋ ከማድረግ በፊት በሰው ላይ ለመሞከር ፍቃድ ይሰጣል። ያንን ሲጨርስ እንዳሰብኩት ለሕብረተሰቡ ለማዳረስ የብቃት ማረጋገጫ ማግኘት እችላለሁ ማለት ነው። ከዚያ በተጨማሪ ከአምስት ዓመት በኋላ በጎርጎሳያኑ 2028 ይህንን እንደ ትርፍ ጊዜ የተጀመረ ስራ ወደ ግብረሰናይ ተቋም በመቀየር የብዙዎች ሕይወት ላይ በጎ ተጽዕኖ ማሳረፍ እችላለሁ። ሄመን ከሳይንስ በተጨማሪም የሙዚቃና የስፖርት ፍቅሩም ጠለቅ ያለ ነው። የዩናይትድ ስቴትስ የቨርጂኒያ ግዛት ነዋሪ የሆነው ታዳጊው ሳይንቲስት ሄመን በቀለ ኤስሲቲኤስ የተሰኘው ደረቅ ሳሙናው በዩናይትድ ስቴትስ የመድኃኒት ጥራትና ቁጥጥር ተቋም የማረጋገጫ የምስክር ወረቀቱን ሲያገኝ የቆዳ ካንሰር መድኃኒትን ለማግኘት እጅግ አዳጋች ወደሚሆንባቸው የአፍሪካና ና የእስያ ሀገራት ሳሙናውን የማዳረስ ሕልም እንዳለውም አጋርቶኛል። ከአሜሪካ ድምፅ ለተሰናደው ዘገባ አደን ገረመው ከዋሽንግተን ዲሲ አድማጮቻችን የዚህን በምስል የተደገፈ ዘገባ በዌብሳይታችን ና በሌሎች ስር ገጾቻችን ላይ ማግኘት እንደሚችሉ ከወዲሁ ይጠቁማለሁ። የምሽት ዘገባዎቻችን እነዚህ ነበሩ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይኑላችሁ።